ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። እንደምናመሻችሁ ጉዟችን የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ፣ ጽዮን ግርማ፣ ከጎን የዚህ ጋቢና ቁጭ ብላለች። ሰላም ሰላም፣ እንደምናመሻችሁ። በምሽቱ የጋቢና ቪዮ የታክሲያችን የተለያዩ ዘገባዎችን ይዘናል። ቀዳሚው በጋምቤላ ክልል ባለፈው ሳምንት በንጹሀን ዜጎች ላይ የደረሰውን ጭፍጨፋ የተመለከተ ይሆናል። መብራቱ ይባላል። በእለቱ ስራ ላይ እያለ በድብደባ አደጋ እንደደረሰበት ይናገራል። ገንዘብ ካገኘው ብታከም ደስ ይለኛል ይላል። የአደባባይ ልመና መስዋዕት ከሌላው አይነት ልመና የሚለየው የማናውቀውን ሰው ራሳችንን ዝቅ አድርገን ተማጥነን ድጋፍ እንዲያደርግልን የምናደርገው ነው። ዶክተር የራስ ወርቅ ይባላሉ። በልመና ተግባር ላይ በተሰማሩት ሰዎች ላይ ብዙ ጥናታዊ ጽሁፎችን ጽፈዋል። እሳቸውም እንግዳችን ናቸው። የተከበራችሁ የጋቢና ቪኦኤ አድማጮች፣ አሁን ደግሞ አጠር ያሉ የምሽቱ ዜናዎች እናስደምጣችኋለን። የደቡብ ሱዳን መንግስትና ሽምቅ ተዋጊ ቡድን ጊዜያዊ መንግስት ለመቋቋም የደረሱበት ስምምነት በሁለቱ ወገን ውድቅ ከሆነ ወዲህ ዩናይትድ ስቴትስ በሰላም ድርድር ወቅት አነስተኛ ሚና ለመጫወት መምረጧ ተገለጸ። ባለፈው ቅዳሜ የተቃዋሚው መሪ ሬክ ማቻርን የያዘው አውሮፕላን ቀደም ሲል በተያያዘው ፕሮግራም መሰረት ጁባ እንዳያርፍ ከሱዳን መንግስት መንግስት ፈቃድ መከልከሉ ይታወሳል። ይህም የሆነው ማቻር ላቻር በድርድር ወቅት ከተካተቱት ስምምነቶች ውጪ በርካታ ጦር መሳሪያና ወታደሮችን ይዘው ለመግባት ድንገተኛ ጥያቄ በማቅረባቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ጆን ኬሪ አስታውቋል። ዩናይትድ ስቴትስ ከእንግዲህ ከሁለቱ ወገኖች ስምምነት ዙሪያ የምትጫወተው ሚና የሚወስነው ጊዜያዊ የሽግግር መንግስት ለመመሰረት የገቡትን ቃል ወደ ተግባር ለመለወጥ የሚያሳዩት ቁርጠኝነት ነው ሲሉም ቃል አቀባዩ ኬሪ ቃል አቀባዩ ኬሪ ተናግረዋል ኔፓል ከዚህ ቀደም በከፍተኛ የመሬት ነውጥ የወደሙባትን ታሪካዊ ቤተ መቅደሶችና ሙዚየሞች የዩኒስኮን የባህል ቅርስ ቤት ጨምሮ ማለት ነው እንደገና እየገነባች መሆኗ ተገለጸ። የደቡብ እስያዋን አገር የኔፓልን ታሪካዊ ውርስና ቅርስ ህንፃዎች እንደነበሩ ለማቆም አመታት እንደሚያስፈልጉ ባለስልጣናቱ አመልክተዋል። በወቅቱ በተመዘገበ ሰባት ነጥብ ስምንት የሬክተር መረኪያ የደረሰው ርዕደ ምድር ከስድስት መቶ ሺህ በላይ ህንፃዎችና መኖሪያ ቤቶችን ማውደሙ አይዘነጋም። ዓለም አቀፍ ለጋሾች አራት ነጥብ አንድ ቢሊየን ለመርዳት ቃል የገቡ ሲሆን እስካሁን ለአገሪቱ የደረሰው አንድ ነጥብ ሶስት ቢሊየን ብቻ መሆኑ ታውቋል። መንግስትም የገባውን ቃል ጠብቆ ብሔራዊ የመልሶ ግንባታ ባለስልጣን ባለማቋቋሙ እየተወቀሰም ነው። በመጨረሻም በኦስትሪያ ፕሬዚዳንታዊ ምርጫ ጸረ ፍልሰተኞች አቋም ያለው የነጻነት ፓርቲ የመጀመሪያውን ዙር ምርጫ እየመራ መሆኑ ተነገረ። በዚህም ምክንያት ድጋሚ ምርጫ እንደሚደረግ ታውቋል። ወደ አዲስ አበባና ወደ ኢትዮጵያ ስንመለስ ደግሞ በሰሜን ሸዋ ዞን በሸዋሮቢት ከተማ ባለፈው ሳምንት በደረሰ የጎርፍ አደጋ በወቅቱ ቁጥራቸው ከ300 የሚበልጡ ቤቶች ነዋሪ የሆኑ ከ1 ሺ በላይ ሰዎች ላይ ጉዳት አድርሷል። ሚያዝያ 11 ለ3 ሰዓታት ያለማቋረጥ የጣለው ከባድ ዝናብ በአራት ቀበሌዎች ከፍተኛ ጉዳት እንዳደረሰ ታውቋል። በእለቱም የከተማዋ የትራንስፖርት አገልግሎት ሙሉ በሙሉ ተቋርጦ እንደነበርም አይዘነጋም። አድማጮች እንግዲህ ሰሞኑን የጎርፍ አደጋ ስጋት እንዳለም መንግስት እየገለጸ እንደሚገኝ ታውቋል። የጋቢና ጉዟችን ይቀጥላል። እኔ መስታወት አደረገውና ኔን ስም ልጠሪ ነው ይዘናል መስታወት የኔን ስም በስተ ጽዮን ግርማ፣ እኔ ልትል ነበር ጽዮን ግርማ የምሽቱን ዝግጅት ይዘናል። እንግዲህ ከአድማስ እንሻገር እንላችኋለን።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 በጋምቤላ ከተማ በስተ ምስራቅ 17 ኪሎ ሜትር ርቀት ላይ በሚገኘው ጃዊ የስደተኞች መጠለያ ሰፈር በደቡብ ሱዳን ስደተኞች በአሰቃቂ ሁኔታ የተገደሉት ኢትዮጵያውያን ቁጥር 15 መድረሱን ነዋሪዎች ተናገሩ። የክልሉ መንግስት ሟቾቹ አስር ናቸው ይላል። የጋምቤላ ከተማ ነዋሪዎች በአገራችን እንዴት እንዲህ ያለ አሰቃቂ አደጋ ይደርስብናል? በሚል ቅዳሜና እሁድ ተቃውሞ የተቃውሞ ስልክ ሰልፍ አድርገው ነበር። ነዋሪዎቹ ሰልፉ በመከላከያ ፖሊስና ና በፌዴራል ፖሊስ አማካኝነት እንዲቆም መደረጉንም ይናገራሉ። ጽዮን ግርማ ይህን በተመለከተ ተከታዩን ዘገባ አጠናቅራለች። ገንብላ ከተማ ሰልፍ ነበረ ግድያን ለማውገዝ ና የተፈጸሙ ግድያ በህዝቡ መሀል የፈጠረውን ቁጭት አደባባይ ወጥተው ቁጣቸውን ሲገልጹ የነበረው ሩፍጂ ካምፕ ግድያ የፈጸሙት የድቡብ ሱዳን ጎሳዎች ናቸው። ህዝቡ ወደ ካምፕ አመርተዋል። ድንጋይ ወርወራም ነበረም። ለዛ ሲባል ቶክስም ነበረ። ሐሙስ ሚያዝያ 13 ቀን 2008 ዓ ም ምሳ ሰዓት ላይ ጃዊ በተባለ የስደተኞች ጣቢያ የሰፈሩ የደቡብ ሱዳን ስደተኞች ኢትዮጵያውያን ላይ የፈጸሙት አሰቃቂ ግድያ ያስቆጣቸው ኢትዮጵያውያን ቅዳሜና እሁድ በጋምቤላ ከተማ ለተቃውሞ መውጣታቸውን ገለጹ። ስማቸውን መግለጽ ያልፈለጉ ለአሜሪካ ድምጽ ሁኔታውን የተናገለጹ የዓይን እማኞች ኑሯቸውን ለማሸነፍ በገዛ ሀገራቸው ከቀን ስራ ጀምረው በስራ ላይ የነበሩ ደሀ ዜጎች በደቡብ ሱዳን ስደተኞች አንገታቸው ተቆርጦ ፊታቸው በገጀራ ተጨፍጭፎ እና ማህጸናቸው ውስጥ ጉዝ ነገር ተከቶ በአሰቃቂ ሁኔታ ተገድለው አስክሬናቸው ጋምቤላ ከተማ ሲመጣ ሁኔታው ያስቆጣቸው የከተማው ነዋሪዎች ለተቃውሞ መውጣታቸውን ገልጸዋል። በጋምቤላ ከተማ የነበረ ምንጫችን ድርጊቱ የተቆጡ የጋምቤላ ከተማ ነዋሪዎች ቅዳሜ ሰልፍ ወጥተው ነበር ይለናል። ገንበላ ከተማ ሰልፍ ነበረ። ግድያውን ለማውገዝና የተፈጸመው ግድያ በህዝቡ ማል የፈጠረውን ቁጭት አደባባይ ወጥተው ቁታቸውን ሲገልጹ ነበረው። ሩፍጂ ካምፕ ግድያ የፈጸሙት የደቡብ ሱዳን ጎሳዎች ናቸው። ህዝቡ ወደ ካምፕ አመርተዋል። ድንጋይ ወርወራም ነበረም። ለዛ ሲባል ተኩስም ነበረ የፌዴራልና የመከላከያ ፖሊስ ሰልፉን ለማስቆም ሲተኩሱ እንደነበር ገልጸው በዚህ ተኩስ የተጎዳ ሰው እንዳለ ቢነገርም እስካሁን ከምንጮቻችን ማረጋገጥ አልቻልንም። በተመሳሳይ እሁድ እለት የተቃውሞ ሰልፍ መቀጠሉ ሌላኛው ምንጫችን እኔም በቦታው ነበርኩ በማለት አየሁት ያሉትን ያስረዳሉ።

እኔን አይመለከተኝም በዚህ ጉዳይ እኔ ምንም ያውቀው ነገር የለም ብለውም እንዳይሰጣል ዋል ትናንት ክልሉ አፈ ጉባኤ ጽፈት ማሰበሰቢያ አድራሻ አስተወስቦን እዛ እኔን አይመለከተኝም። ለእነሱ ምቹ የሆነው መሬት ይሰጥ ብሎ ፌዴራል መንግስት በጻፈው ደብዳቤ መሰረት የሚያርፉበትን ቦታ ሰጠው እንጂ እነሱ በሚያደርሰው እንቅስቃሴና በደረ በደ ባደረሱት እንቅስቃሴ ክልሉ መንግስት የሚያገባው ነገር የለም። እነዚህ ምንጮቻችን እንደገለጹት በጃዊ ስደተኞች መጠለያ አካባቢ የነበሩ ሰዎች በሙሉ ወደ ጋምቤላ ከተማ መውጣታቸውንና ስራ መቋረጡን ሲሆን በዛሬው ዕለት አብዘኛው የመንግስት ሰራተኛን ጨምሮ የክልሉ መንግስት በስብሰባ ተጠምደው መዋላቸውን ነው። የጋምቤላ ብሔራዊ ክልላዊ መንግስት ፕሬዚዳንት ጋት ሉክቱት ቅዳሜ ዕለት ለፋና ብሮድካስቲንግ በሰጡት መግለጫ ሴቭ ዘ ችልድረን የተባለ ግብረ ሰናይ ድርጅት የሆነ አንድ ተሽከርካሪ በስደተኞች ካምፕ ባደረሰው አደጋ ሁለት የስደተኛ ልጆች መሞታቸውን ተከትሎ ስደተኞቹ በካምፑ የሚሰሩ ኢትዮጵያውያን ላይ ባደረሱት ጥቃት አስር ኢትዮጵያውያን ህይወት ማለፉን ገልጸው ነበር። የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች በበኩላቸው አራት አስክሬን መቁጠራቸውን ገልጸው በትላንትና ሁለት አንድ የቆሰለ ሰው ና አንድ ደግሞ የተጎዳ ሰው ጫካ ውስጥ ወድቆ መገኘቱን ገልጸውልናል። ከዚህ አደጋ ከተረፉት መካከል መብራቱ የተባለ የቀን ሰራተኛ ለአሜሪካ ድምጽ በደረሰበት ድብደባ ወገቡ በድንጋይ መመታቱን ገልጾ፣ ሮጦ በማምለጡ ህይወቱ መትረፉን ተናግሯል። እዛ መተኛ ሆነ አናጥነት እየሰራ ነበር ቦታ የበላ እነሱ መጥቶ በማኪና ላይ ድንጋ መውረብ ጀመሩ። ከዛ እኛ ይህ ለምን ድንጋ ይወረብራሉ? ምናን ተነሳ እንዲሳል ወደ እኛ መጥ መጣ በቃ እኛን ሮጠን። ከዛ እኛ አባሩ አባሩ ና ኋላ እኔ ኋላ ያለ ድንጋ ሲውርውር አንዱ በእጁ ላይ ግራ በኩል ላይ እጁ ላይ አገኘ። አንዱ ደግሞ ወገቡ ላይ አገኘ። ከዛ በሩጫ ሄደን ወደ ጫካ ወሰን ከዛ አንዱ እኔ ስፋ ላይ አንዱ ጀርባ ላይ አንዱ ደግሞ እኔ በኋላ ለካ እጁ በኋላ ና አፉን ያው ምንም በጣም መብራቱ እንደነገረን በደረሰበት ጉዳት በጋምቤላ ሆስፒታል ህክምና በነጻ ቢያገኝም 134 ብር ከሰው ተበድሮ መድኃኒት መግዛቱን ያለውን ገንዘብ እዛ ጥሎ በመምጣቱ አሁንም ህመሙ በከፍተኛ ሁኔታ ቢሰማውም ተጨማሪ ህክምና ለማግኘት ገንዘብ እንደሌለው ይገልጻል። አለማየሁ የተባለ ሌላ ወጣት ካደጋው አምልጦ ጋምቤላ ከተማ የሚገኝ ሲሆን ስለ ሁኔታው እንዲነግሮናል። ወዛደር ነኝ። ቀን ስራ ስሰራ ነበር። ሰዓት ወደ ስድስት ሰዓት አካባቢ ነው ጀመረ። አጋጣሚ ሚሳ ሲበላ ነበር። አጠገብ ተሽከሽካሪ መኪና፣ አንድ ቅጥቅጥ መኪና ቆሞ ነበረ። ቆሞ የነበረው መኪና መጡና ወደ አስር የሚሆኑ ብዛታቸው አልቆጠርኩም፣ መጡና ድንጋይ መደብደብ ጀመሩ። እዛ መኪናውን ድንጋይ ሲደበደቡ እኛ ቆንቃቸውን ስለማንግባባ ምንድን ነው ብለን እየተጠገነውን እኛን ድደባ ጀመሩ። አጋጣሚ አንዳንድ ሰዎች እዛ የነሱ አገር ተወላጆች በዚህ በጋምቤላ ክልል የተወለዱ ኔሮዎች በርብርብ በእኛ ላይ ወጡ። ከኛ ጋር እንደ አክሞች አሉ፣ አስተማሪዎች፣ ልዩ ልዩ ስራ የሚሰሩት እዚህ ከጠምደላ ተወልዶ ደቡብ ሱዳን ያልሆኑ ሰዎች አሉ። እነሱ እንደ ማገላገል አይነት ሲገቡ እኛ እግር ያመልጥ ብለን ሮጠን ወጠን መሮጥ የማይችሉት ሽማግሌዎች የተለያዩ በቃ ሴቶች እነዛን ያዙና በቃ መቆራረጥ ድንጋይ አንስቶ እንቅላታቸው ላይ መከመር በዱላ ድብደባ ነው። በቃ አብዛኛው በቃ በብዛት ህዝብ ብዛት ስላለ እርብርቡ አይታወቅም። በቃ መጨረሻ ላይ ህዝቡ በሲባጎ አንስቶ ሰው መጎተት ምናምን። እኛ በዚያን ሰዓት ደግሞ ሮጠን አንድ ቤት ገባን። ገብተን እዛ ላይ በእኛ ላይ ተቆለፈብን። በቆለፈበት ቤት አፍን ጆን አሳልፈን በተቆለፈበት ቦራ ነበረ ቤቱ ቆርቆሮ ስለሆነ እነሱ በመጡበት ቁጥር እዛ ቀዳዳ እነሱን እያየን በቃ እኛ እዛ ውስጥ ነበር። ያው የሚሰራው ድርጅት እንዳጋጣሚ ያው በጊዜውም ድርጅቱም አልደረሰም፣ ፖሊሱም አልደረሰም። መኪና እንቅስቃሴ አልነበረም። ተደውሎ አጋጣሚ ፖሊስ ዘገየ። በዛ ምክንያት ነው አደጋ በጣም ከአንድ ሰዓት በላይ ግድብ ከአካሄደ በኋላ መንግስት አካል መጣ። ከዛ አተረፉን። ከዛ ስንወጣ አልፎ አልፎ የወደቁ ሰዎች ሬሳ እናያለን። ያው ያው መኪናው ላይ ወጣን። ኢቴክ መኪና የፌዴራል አጅቦን እዛ አወጡ። ዜና ያሉ ሰዎችን ቀደም ብሎ አወጡ። ከዛ በኋላ ሬሳ ለእኛ መሰብሰብ ጀመሩ። እኛ ወደ ስልል ከተማ መጡ። አስተያየት ሰጪዎቹ የጋምቤላ ከተማ ነዋሪ ለአደባባይ ተቃውሞ የወጣው ያለ አግባብ የፈሰሰው የንጹሀን ደም እንዲያው ፈሶ መቅረት የለበትም፣ በቀጣይ ስለመኖር ምን ዋስትና አለን በሚል መሆኑን ገልጸው ለዚህ ጥያቄያቸው ተገቢ ምላሽ አልተሰጠንም ይላሉ። በጉዳዩ ላይ አስተያየት እንዲሰጡን ለጋምቤላ ክልል ፕሬዚዳንት ጋት ሉክ ቱት በእጅ ስልካቸው ደውለን ስልካቸው ባለመስራቱ ልናገኛቸው አልቻልንም። በቢሮ ስልካቸውም ደውለን ስብሰባ ላይ ናቸው በመባሉ ምላሻቸውን ማካተት ሳንችል Cartanal. የጋቢና ጉዟችን ይቀጥላል። አሁን ደግሞ ከጋምቤላ ክልል ወደ ትግራይ ክልል እንወስዳችኋለን። በትግራይ ክልል የእምባ ስነይቲ ህዝብ ቀድሞ የነበረውን የወረዳ አከላለል እንዲመለስለት ከሀያ ዓመታት በላይ ጠይቆ አዎንታዊ መልስ ባለማግኘቱ ምክንያት የተሰማውን ቅሬታ ትላንት በሰላማዊ ሰልፍ ገልጿል። መንግስት የቆየውን ወረዳችንን የማይመልስልን ከሆነ ከወረዳ እስከ ተወካዮች ምክር ቤት የወከልናቸውን ሰዎች ከዛሬ ጀምሮ ውክልናችንን ማንሳታችንን እንገልጻለን ብሏል ህዝቡ። ትላንት በነበረው ከተማ ትላንት በተካሄደው ሰላማዊ ሰልፍ የተገኘው ግርማይ ገብሩ ለዛሬ አንድ ልዩ ዘገባ ልኳል። በትግራይ የማዕከላዊ ዞን የሚገኘው የእምባስኔቲ ህዝብ ከሀያ ዓመት በፊት ወደ ሌሎች አካባቢዎች ተደርቦ እንዲካለል በመደረጉ ለተለያዩ ኢኮኖሚያዊ ችግሮች መጋለጡንና በመልካም አስተዳደር ጦት መሰቃየቱን በተደጋጋሚ ሲገልጽ ቆይቷል። የትግራይ ብሔራዊ ክልላዊ መስተዳድር ደግሞ ካሁን በፊት ትግራይ ውስጥ የነበሩትን ሰማኒያ አንድ ወረዳዎች ለአስተዳደርና ለልማት በሚመች መልኩ ዳግም እንዲካለሉ ማድረጉን ጥያቄዎች በተነሱ ቁጥር ሲያስረዳ ቆይቷል። ቢሆንም ግን የኤምባሲኔይቲ ህዝብ ላቀረበው ጥያቄ መልስ ባለማግኘቱ ምክንያት ትላንት በነበለት ከተማ ቅሬታውን በሰላማዊ ሰልፍ ገልጿዋል። በአካባቢው የተከበሩ የአገር ሽማግሌ አለቃ ኃይለዝጊ ገብረ ማርያም የኤምባሲኔይቲ ነዋሪዎች ከህወሀት ጎን በመቆም ታግሏል። ቢሆንም ህወሀት ህዝቡን አመዳፋሽ ማድረግ የለበትም። ጥያቄያችን በሚገባ አዳምጦ መልስ ይስጠን። ካልሆነ ግን ውክልናችንን እናነሳለን ሲሉ በምሬት ተናግረዋል። ንእስራ ዓመት ተጸቢናውን የተመለሰልናል ህዝውን ንሕና ህዝብ እምባስነይቲ ስምዑና ንውጹዓት ኢትዮጵያ ለሓያ ዓመታት እጠብቀንም አልተመለሰለንም። ስለዚህ አሁን እኛ የእምባስነይቲ ነዋሪዎች ጭቁኑ የኢትዮጵያ ህዝብ ያዳምጠን፣ የኢህአዴግ ወዳጆች አዳምጡን፣ የትግራይ ሕዝብ አዳምጠን፣ ከመንግሥት ጋርም አስታርቁን የቀድሞው ወረዳችንን ይመለስልን፣ የኢህአዴግ ሰዎች መጥተው ያነጋግሩን ነው እያልን ያለነው። ካልሆነ ሚያዝያ ዘጠኝ መጥተው የኢህአዴግ ማዕከላዊ ኮሚቴ ተወካዮችንን በማለት ለጠየቃችሁት ጥያቄ ዛሬም ነገም አንመልስላችሁም እንዳሉን ከሆነ ግን እኛም ዛሬም ነገ ድርጅታችን እንዳልሆነ እናሳውቃቸዋለን። እኛም ማንንንም አንፈራም። ልጆቻችን ፈንጂ እየረገጡ ታግሏል። ህወሀት አመድ አፋሽ አያድርገን። አይሆንም፣ የሚል ከሆነ ግን ተወካዮቻችን ማንሳታችን ከዛሬ ጀምሮ እንገልጻለን። ነባር የሕወሓት አባል የነበሩና አሁን ላይ በአካባቢው የተነሳው የህዝብ ጥያቄ ስለመሩ ከሕወሓት አባልነታቸው እንደታገዱ ትላንት መድረክ ላይ የተናገሩት አቶ ዘርኡ ኪዳኑም በተመሳሳይ ቅሬታቸውን ገልጸዋል። ናይ ህዝቢ ውክልና ሒዝና ህዝቡ ውክልና በመያዝ ወደ ክልል 14 ጊዜ፣ ወደ ፌዴራሉ መንግስት ደግሞ አንድ ጊዜ በመሄድ ጥያቄያችን አቅርበናል። የፌዴራሉ መንግስት ተወካይ የወረዳው አከላለል ለእናንተ እንዲመች ብለን ነበር ያደረግነው፣ አይመቸንም ካላችሁን ዳግም እናይላችኋለን ነበር ያሉን። የክልሉ መንግስት ግን ዛሬም ነገም አንመልስላችሁም ነበር ያሉን። ነገ ሌላ ሊኖር ይችላል። ዛሬ አንመልስም ማለት ትችላላችሁ ነበር ያልናቸው። ተመልሰው ግን በ2007 ዓ ም እናይላችኋለን ብለውን ነበር። ቢሆንም የእናንተን ጥያቄ ከተመለሰ ሌሎች አካባቢዎችም ተመሳሳይ ጥያቄ ሊያቀርቡብን ስለሚችሉ ከሕዝቡ ጋር ለመተማመን እንሞክራለን አሉን። ያም ሆኖ ግን አልተሳካም። ስለዚህ እኛ ሳንወድ ተገደን ለሰልፍ ወጥተናል። ከዛሬ ጀምሮም ውክልናችን እናነሳለን። እኛን የህወሓት አባላትን ከአባልነታችን አግደውናል። እኛም አባልነታችን በውስጣችን የሚገኝ ስሜት ነው፣ እናንተ ልታግዱን አትችሉም። በቀጣዩ የፖለቲካ የትግል ሂደት ያገናኘን ብልናቸዋል። የሕዝቡን ጥያቄ ወደ መንግሥት እንዲያቀርቡ የተወከሉት ኮሚቴም በአቶ አብርሃ ገብረ መስቀል በኩል የአቋም መግለጫውን አሰምቷል። ግርማይ ገብሩ በነበለት ከተማ በተካሄደው ሰላማዊ ሰልፍ ላይ ተገኝቶ ያጠናቀረውን ዘገባ ነበር የሰማ ነው። በዋናው በአማርኛ ፕሮግራማችን ላይ ሰፋ ያለ ዘገባ ይኖረናል። ማክቤል ቢና፣ ቪኦኤ ወደ ሌላ ዘገባ ስናልፍ የዩናይትድ ስቴትስ የቴክኖሎጂ ማዕከል ሲሊከን ቫሊ በመባል ይታወቃል። ዛሬ በየዕለት ተዕለት የምንገለገልበት ከላፕቶፕ እስከ ተንቀሻቃሽ ስልኮቻችን እንዲሁም የማህበረሰብ መገናኛ ብዙሀን ገጾችን ጨምሮ መነሻቸው ከዚሁ ማዕከል ነው። ሄኖክ ሰማእግዜር ዘገባ አለው። ወደዚያው እንለፍ። የዩናይትድ ስቴትስ የቴክኖሎጂ ማዕከል ሲልከን ቫሊ ይባላል። በምዕራባዊዋ የካሊፎርኒያ ግዛት ሳን ፍራንሲስኮ አጠገብ ይገኛል። ዛሬ በየዕለት ኑሯችን የምንገለገልባቸው ቁሳቁሶች ከላፕቶፕ እስከ ተንቀሳቃሽ ስልኮቻችን የማህበረሰብ የመገናኛ ብዙኃን ገጾቻችን አፖችና ሌሎችም እንዲሁም መነሻቸው ሲሊከን ቫሊ ነው። የፈጠራና የንግድ ማዕከሉ ከጊዜ ወደ ጊዜ እያደገ አሁን በዓለም ዙሪያ የሰዎችን ህይወት ወደ ቀየረበት ደረጃ ደርሷል። የቪኦኤ ማይክ ኦሱሊቨን ለዚህ ስኬት ከሌሎች ሀገሮች የመጡ የቴክኖሎጂ ባለሙያዎችና የንግድ ተቋማት ከፍተኛ አስተዋጽኦ እያበረከቱ ነው ይላል። በቅርቡ አንድ በስደተኞች በተጀመረ ድረገጽ አገልግሎቶችን በሚሊየን ለሚቆጠሩ ሰዎች የሚያደርስ ድርጅት ነው። አንድ የደስታ ቀንን ሲያከብሩ አብሯቸው ነበር። በክላውድ ኦፍ ጉድስ ድርጅት ዛሬ የደስታ ቀን ነው። ሰራተኞች ተሰብስበው ለከብርቻቸው ሻምፔን ተከፍቷል። ከፊት ለፊት በትልቅ ስክሪን ቱሪስቶች በብረት ገመድ ላይ በሚሄድ መኪና ሀገር እያዩ ነው። ይሄ ሁሉ ደስታ ለምን ካላችሁ ድርጅቱ ለመጀመሪያ ጊዜ አምስት መቶ ዶላርስ የሚያወጣ አገልግሎት በመሸጡ ነው። ድረገጹ ጎብኚዎች በአካባቢው ከሚኖሩ ሰዎች ዕቃና አገልግሎት መከራየት እንዲችሉ የሚያደርግ ነው። ፐንስሪ አቤቬ ከርማ የድርጅቱ ስራ አስኪያጅ፣ ሀሳቡ የመነጨው በየቤቶቻችን የማንገለገልባቸው ቁሳቁሶች ተከማችተው ቤት ሲያጣቡ እንደምን ጥቅም ላይ መዋል እንችላለን በሚለው ነው። ለምሳሌ የህጻናት ጋሪ የሚፈልጉ ካሉ ከሚጓዙበት ከተማ ነዋሪዎች መከራየት ይችላሉ። ሌሎችንም ተመሳሳይ ቁሳቁሶችና አገልግሎቶች እንዲሁ። ስራውን ከጀመሩት መካከል በስሪላንካ ተወልዳ ወደ ዩናይትድ ስቴትስ የመጣችው ስቴሲ ትራን የኪራይ ገበያ በፍጥነት ሊያድግ የሚችል እንደሆነ ትገልጻለች። ሆኖም ለጊዜው በትንሹ ለመጀመር ነው ያቀዱት። አስቀድመን የህጻናትና የቤተሰብ ፍላጎቶችን ለማሟላት ነው የምንጥረው። ከዚያ ቀስ በቀስ ልናስፋፋው እንችላለን። አማዞን ኩባንያ በመጽሐፍት ጀምሮ አሁን የማይሸጠው ነገር የለም። ስለዚህ ይህንን ልምድ እኛም እንከተላለን። አስሩ የቡድኑ አባላት እስካሁን ደመወዝ ማግኘት አልጀመሩም። የንግድ ስራውን የሚያንቀሳቅሱት በሳምንት አንድ ቀን እራት እየበሉ ፉት እያሉ ነው። ሊስታ በሚባል ሌላ ድርጅት ደግሞ ሁኔታዎች ለየት ይላሉ። ድረ ገጹ ከተጀመረ ቆይቷል። ሰዎች በየቤቶቻቸው ያስቀመጧቸውን ወይም በትርፍ የያዟቸውን ቁሳቁሶች፣ የድሮ ሳንቲሞችና መጫወቻዎች ይለዋወጡበታል። ሊስቲያ የተጀመረው በሁለት ከቻይና የመጡ አሜሪካውያን ነው። ጊ ችዋንግ የድርጅቱ ስራ አስኪያጅ ነው። በአሁኑ ሰዓት ዘጠኝ ሚሊዮን የተመዘገቡ አባላት አሉን። ወደ አንድ መቶ ሚሊዮን የሚሆኑ እቃዎችም በሊስቲያ የልውውጥ አምድ ላይ አልፈዋል። በድርጅቱ ዋና መስሪያ ቤት ስምንት ሰዎች ይሰራሉ። በታይዋን የሚገኝ ሌላ ቡድን ደግሞ የእስያ ገበያን ይከታተላል። ስራው፣ ይላል ጊ ቹዋንግ፣ የተለየ እውቀት ያላቸውን ሰዎች ማሳተፍን ይጠይቃል። የምትቀጥራቸው ሰዎች ከአንተ የተለየና የተሻለ የሚያውቁ ሰዎች መሆን አለባቸው። ለመገንባት የምትፈልገውን ሀሳብም ተረድተው ከአንተ በተሻለ የሚያንቀሳቅሱት ሰዎች ማግኘት ወሳኝነት አለው። ሃሳቡ የተለመደ ነው። ለምሳሌ መኪና ያለው ሰው ለሌሎች ሰዎች በተመጣጣኝ ክፍያ የማጓጓዝ አገልግሎት የሚሰጥባቸው እንደ ኡበር ያሉ አፖችም ተመሳሳይ የንግድ ሀሳብን ነው የሚጠቀሙት። በእነዚህ ስራዎች ውስጥ ግን አዲስ ኑሮ፣ አዳዲስ እድሎችና አሰራሮችን በመሻት ወደ ዩናይትድ ስቴትስ የሚመጡ ወጣት የንግድ መሪዎችና ባለሙያዎች ትልቅ ሚና ይጫወታሉ። ከዓለም ዙሪያ በርካታ ሰዎች ወዲህ ይመጣሉ። ልምዳቸው ፍጹም የተለያየ፣ ክህሎታቸውም ሆነ ችሎታቸው የተሰባጠረ ነው። ታዲያ እነኚህ ልዩነቶች በአንድ ድርጅት ስር ሲመጡ ለስኬት የተመቸ ሁኔታ ይፈጥራል። ዲስፔንሰሪ አበቤከርማ አስቀድመን የነገርናችሁ ክላውድ ኦፍ ጉድስ ስራ አስኪያጅ ነው። ሀሳብ ከስራና ብርታት ጋር ተጣምሮ በአሜሪካዋ የፈጠራ ስፍራ ሲሊከን ቫሊ ማደግና በፍጥነት ወደ ገበያ የመግባት እድሉ ሰፊ ነው።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 ወደ መጨረሻው ዝግጅታችን እናልፋለን። የመስታወት አራጋው ዝግጅት ነው። በኢትዮጵያ ከተሞች በተለይም በአዲስ አበባ በልመና ስራ የሚተዳደሩ ሰዎች ቁጥር ከዓመት ወደ ዓመት ቁጥሩ እየጨመረ ችግሩን ከስረ መሰረቱ ለመቅረፍም አስቸጋሪ እየሆነ መጥቷል። በዚህ ጉዳይ ላይ መስታወት አራጋው ዘገባ ይኖራታል። አካለ ስንኩልነት፣ ድህነት፣ እንዲሁም ከአየር ንብረት መዛባት ጋር በተያያዘ በድርቅ ምክንያት ከገጠር ወደ ከተሞች የነዋሪዎች ፍልሰት ለልመና ቁጥር መበራከት ዋነኞቹ ምክንያቶች ናቸው። በሃይማኖት በዓላት ላይ ከየቤተ ክርስቲያናቱ ደጃፍ ላይ የሚታዩትና በየአውራ ጎዳናው የዕለት ኩርሳቸውን ለማግኘት የሚሯሯጡትን ትክክለኛ ቁጥር ለማወቅ መሰረታዊ ጥናት ባለመኖሩ ችግሩንም በአፋጣኝ ለመቅረፍ እንዳይቻል ሆኗል። ዶክተር የራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ በማህበረሰብ ጥናት ሶሽዮሎጂ ተባባሪ ፕሮፌሰር እና መምህር ናቸው። በልመና ላይ ያለውን ችግር ለማወቅ የተለያዩ ጥናቶችን አድርገዋል። በከተሞች የምናያቸውን በልመና ላይ የተሰማሩትን ቁጥር በትክክል ይታወቃሉ ወይ ስል ጠይቂያቸው ነበር። ኢትዮጵያ ውስጥ ስላለው ለማኝ አዲስ አበባ ውስጥ ስላለው ለማኝ እንኳን ቁጥር ተቆጥሮ ይህን ያህል ነው ለማለት ግምቱም በጣም የተራራቀ ነው። ለምሳሌ አንዳንዱ ሰው ቁልቢ ገብርኤል የተሰበሰበ ለማኛና አንድ ቤተ ክርስቲያን ይሄን ያህል ከተሰበሰበ እንግዲህ ስንት ገብርኤል ቤተ ክርስቲያኖች አሉ እና ብሎ በሀሳቡ ባይኖረው ሊያባዛና አንድ ድምዳሜ ላይ ለመድረስ ይሞክራል። አንዳንዱ በቃ የማርያም ቀን መኪና ሲነዳ በየማርያም ቤተ ክርስቲያኖች የተሰበሰበው ነው ያለ እና ይሄ በጣም ትክክል ያልሆነ የግምት አወሳሰድ ነው። ምክንያቱም ለማኞች የሚገኙት ዋና የስራ ቦታቸው በእምነት ቦታዎች ዙሪያ ነው። ስለዚህ እነሱ የተሰበሰቡበትን ቦታ ወስዶ ልክ በከተማ ውስጥ በዛ ቁጥር እንደሰፈኑ አድርጎ ማየት ትክክል አይደለም። ቁጥሩን ለማወቅ ያልተቻለበት ምክንያት የሚኖሩበትን ቦታ በእርግጠኝነት ካለማወቅ ነው ማለት ነው። ተዘዋዋሪዎች ናቸው። ለምሳሌ ቁልቢ የሚሄዱት እኮ በአውቶቡስ ተከራይተው ነው ቁልቢ የሚሄዱት። ቁልቢ በሰርክ ቀን የሄደ ሰው በጣም ጥቂት ለማኞች ነው የሚያገኘው። እና አንዱ በልመና ላይ የተሰማራውን ዜጋ ከዚህ ስራ ማውጣት አለብን። ልመናንና ምጽዋት አሰጣትን ማዘመን አለብን። በሌላውም ሀገር አሉ ለማኞች፣ የሰው እጃይተው የሚኖሩ አሉ ነገር ግን የሰው እጅ አሰጣጡ የተለየ ነው። አንዳንዱ እርግጥ መንገድም ላይ ያለ እንደኛው ሀገር ግን፣ በአብዛኛው በቤተ ክርስቲያኖች በተደራጀ መልክ የሚሰጥ አለ። ስለዚህ እኛም ሀገር እንደዛ አይነት ምጽዋትን ማዘመን አለብን። ሰውም ፈቃደኛ ነው። ለዚህ ተብሎ ሀሳቦች የቀረቡ አሉ። እነኛ ሀሳቦች ቀርበው በጠቅላይ ሚኒስትር መለስ ልዩ ትዕዛዝ ይሄ ነገር ስራ ላይ ተጠንቶ እንዲውል የሚል ሁሉ መመሪያ ተሰጥቶ ነበረ። በሀገር አቀፍ ደረጃም ደግሞ ታዋቂ ሰዎች፣ በዚህ ላይ ጥናት ያካሄዱ ሰዎች ያሉበት እንደ መማክርት ሸንጎ አይነት ባለሳ አንድ ሰላሳ ሰው ያህል ያለው ሁሉ እንዲቋቋም ተደርጎ ነበረ። ስብሰባም ተጠርቶ ነበር። ግን ስብሰባው እንዲተላለፍና መጨረሻ ላይ እንዳይደረግ ተደረገ። እንዳይደረግ የተደረገው በምንድን ነው? አንዱ የለማኞቹን ቁጥር ስለማናውቅ ይህንን ነገር ከመጀመሪያችን በፊት መታወቅ አለብን እና ይጠና ተባለ። ስለዚህ አንዱ ይህንም ሁሉም ምለው አንዱ ችግር አለመታወቁ ነው። አለመታወቁ ደግሞ ችግሩ ጥሩ ምክንያት ሆኗል እርምጃ ላለመውሰድ። አብዛኛዎቹ በልመና የሚተዳደሩት ሰዎች ወደዚህ ህይወት የገፋቸውም መሰረታዊ ምክንያት ምንድን ነው? የአደባባይ ልመና እና መጽዋት ነው የምለው። እና የአደባባይ ልመና መጽዋት ከሌላው አይነት ልመናም ከዘመድ አዝማት ወይም መንግስት ከመንግስት እርዳታ ሰጪ ከመንግስት የሚለምነው አይነት ልመና የሚለየው የማናውቀውን ሰው ራሳችንን ዝቅ አድርገን ተማጥነን የገንዘብም ሆነ የቁሳቁስ ድጋፍ እንዲያደርግልን የምናደርገው ነው። በዛ አይነት የሚገኝ ነው። ይሄ የአደባባይ ልመናና መጽዋት ራሱ ሰፊ ነው። በብዙ በተለያዩ የእድሜ ክልሎች ውስጥ ያሉ ለተለያየ ምክንያት ወደ ከተማ ለአጭር ጊዜ የሚመጡ አሉ። ለልመና ብለው ለረዥም ጊዜ አሉ። ልመናን የድጎማ ልመና የሚያካሂዱ አሉ። በቋሚነት ለማኝ የሆኑ አሉ። የመሳሰለው ነገር ስላለው በጣም ዝርዝሩ ብዙ ነው። ምክንያቶቹም እንደዚሁ ብዙ ናቸው። ይህንን ሀገር አቀፍ ችግር ለመግታት ምን የተደረገ እንቅስቃሴ አለ? ያለውም እስከ ዛሬ በኢትዮጵያ ውስጥ የተሞከረው አሁን መቶ ዓመት ለመሙላት ሶስት ዓመት ነው የቀረው የመጀመሪያው ጽሁፍ የተጻፈው ይህን ልመናን ለማስቀረት ሊቄ ጡመ ልሳን ካሳ የሚባሉ በዛን ጊዜ የአንድ ቤተ ክርስቲያን አለቃና መምህር የነበሩ አዲስ አበባ ውስጥ የጻፉት ጽሁፍ ነው የመጀመሪያው ጽሁፍ የምናውቀው በዚህ ጉዳይ ላይ እንግዲህ መቶ ዓመት ያህል ውይይት ተካሂዶበታል ማለት ነው። ነገር ግን እስካሁን ድረስ አንድም አገር አቀፍ ወይም ከተማ አቀፍ የሆነ ዘላቂ እርምጃ አልተወሰደም። ግን ሙከራዎች ተደርገዋል። እንግዲህ የዛሬው ፕሮግራማችን ይህንን ይመስላል። በፌስቡክ ቪኦኤ አማህሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሶ ነው በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው። እኔ መስታወት አራጋውና ጽዮን ግርማንን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ።